ሶስት ከፍተኛ አመራሮቹን ጨምሮ 13 ሰዎች በጋሞጎፋ ዞን ሳውላ ከተማ መታሰራቸውን የመላ ኢትዮጵያ አንድነት ድርጅት መኢአድ አስታወቀ። ሰዎቹ መታሰራቸውን ያረጋገጠው የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት፣ ምክንያቱ ግን ከፓርቲ አባልነትና ስራ ጋር የተያያዘ አይደለም ብሏል። ጉዳያቸው እየተጣራ መሆኑንም አመልክቷል። የአዲስ አበባው ዘጋቢያችን እስክንድር ፍሬው የሁለቱንም ወገኖች ያካተተ ዘገባ አስተላልፏል። ተቃዋሚው የመላው ኢትዮጵያ አንድነት ድርጅት መኢአድ እንዳስታወቀው የታሰሩት አመራሮቹና አባላቱ በጋሞ ጎፋ ዞን ሳውላ ከተማ ፖሊስ ጣቢያ ይገኛሉ። ከ13ቱ ታሳሪዎች መካከል ሶስቱ ከፍተኛ አመራሮች መሆናቸውንም የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ በስም በመጥቀስ ለአሜሪካ ድምፅ አስረድተዋል እነዚህ ሰዎች የታሰሩት ጥር 13 ቀን 2009 ዓ በሳውላ ከተማ ነው። ጎፋ ተብሎ ሳውላ ከተማ ፖሊስ ነው ያሰራቸው። የታሰሩትም ሰዎች ሶስት ሰዎች ናቸው። ከፍተኛ የአመራር አባላት ናቸው። አንደኛው አቶ አቻ ለገሰ የመላው ኢትዮጵያ አንድነት ድርጅት ማዕከላዊ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ፣ ሁለተኛው አቶ እንግዳው ደንጬሮ በጎፋ ዞን የሳውላ ልዩ ወረዳ መላው ኢትዮጵያ አንድነት ድርጅት ሰብሳቢ፣ ሶስተኛው አቶ ካሳዬ ካሊሳ በጎፋ ዞን የሳውላ ወረዳ የመላው ኢትዮጵያ አንድነት ድርጅት ምክትል ሰብሳቢ ናቸው። እነዚህ እንግዲህ ሶስት ሰዎች ከፍተኛ የድርጅታችን የአመራር አባላት ናቸው። አስራ ሶስቱ ሰዎች የታሰሩት በመደበኛ የፓርቲ ስራ ላይ እንዳሉ መሆኑንም ዶክተር በዛብህ ይናገራሉ። ቁጥጥር ስር የዋሉት በሳውላ ከተማ ፖሊስ ጽፈት ቤት ነው መረጃ ደርሶናል እዛ ታስረው እንደሚገኙ በመሆኑም ሶስቱም ከፍተኛ አመራሮች የታሰሩት የፓርቲውን መደበኛ ስራ በማከናወን ላይ እንዳሉ በመሆኑ በአስቸኳይ እንዲፈቱልን ለኮማንድ ፖስት ሰክረታሪያት ጽፈት ቤት ዛሬ ደብዳቤ አስገብተናል እንደሚመስለኝ በቅርብ ጊዜ ሊፈቱ ይችሉ ይሆናል ብዬ ገምታለሁ ነገር ግን ይህንን ጉዳይ በተመለከተ ከዚህ በፊት ከፍተኛ የመንግስት ባለስልጣን በሰላማዊ መንገድ የሚታገሉ የፓርቲ አመራሮች እንደ ልባቸው ተንቀሳቅሰው ሊሰሩ ይችላሉ ተብሎ ተገልጾ ነበር። ነገር ግን በአሁኑ ጊዜ አንዳንድ ችግሮች ሲፈጠሩ እናያለን። እነዚህም ሰዎች እንግዲህ በሰላማዊ መንገድ በህጋዊ መንገድ በምርጫ ቦርድ ተመዝግቦ ያለ ፓርቲ ነው የመላው ኢትዮጵያ አንድነት ድርጅት። እነዚህም ሰዎች ደግሞ የፓርቲውን ስራ ሲሰሩ ነው የታሰሩት። የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ግን ሰዎቹ የታሰሩት ከፓርቲ አባልነትና ስራ ጋር በተያያዘ አለመሆኑን ገልጿል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ በስልክ ለአሜሪካ ድምጽ ሲናገሩ ይህንኑን ያብራሩት በሳውላ ከተማ እንዳልከው አስራ ሶስት ሰዎች መታሰራቸውን መረጃ አለን። ግን ሰዎቹ አሁን ባለበት ደረጃ የመያድ አባላት ስለመሆኑ እና ከዛ ጋር በተያያዘ የዛ ፓርቲ አባል ከመሆናቸው ጋር በተያያዘ ስለመታሰራቸው አይደለም ያለው መረጃ። ሰዎቹ ተይዘው የታሰሩት ከጸጥታ ጋር ተያይዘው በኮማንድ ፖስቱ ነው። አንድ አቶ እንድሪያስ ኤሮ የሚባል በቀድሞ መያድ አካባቢ ለጠባባቂ ምክትል ፕሬዚዳንት የነበረ፣ በኋላ ላይ ግን ፓርቲው ራሱ ለአካባቢ አስተዳደር በሰጠው የጽሁፍ መረጃ ተገምግሞ ከአባልነትም ጭምር እንደተነሳ የሚገልጽ የተጻፈ መረጃ አለ። እሱ ግለሰብ ቤት ውስጥ ከተለያየ አካባቢ እየመጡና በማይታወቅ መልኩ ወይም ፈቃድ በሌለው መልኩ በግለሰብ ቤት ውስጥ ስብሰባ ያደርጉ ከነበረበት በኅብረተሰብ ጥቆማ ተይዘው ጉዳያቸው እየተጣራ ያሉ ግለሰቦች ናቸው። የፓርቲውን የዕለት ተዕለት ስራ በማከናወን ላይ እንዳሉ ስለመያዛቸው የተሰጠው መረጃም የተሳሳተ ነው ባይ ናቸው አቶ ሰለሞን እስክንድር። እኛ በተጨባጭ ያለን መረጃ ከግለሰብ ቤት ነው፣ አሁን ቅድም ከጠቀስኩል ግለሰብ ቤት ነው። በህዝቡ ጥቆማ ኮማንድ ፖስቱ ተከታትሎ የያዛቸው በእለት ተእለት የፓርቲ ስራ ለመስራት ደግሞ ያው እየት መሰብሰብ እንዳለባቸው እንዴት መሰብሰብ እንዳለባቸው ግልጽ ነው። እሱ ብዙም ችግር የለውም። ከግለሰብ ቤት መያዛቸው ና ጉዳያቸው የተጣራ መኖሩን ነው የምናውቀው ና በአነሳው መሰረት የፓርቲው ፕሬዝዳንት አነሱ ብለ ያልከው ነገር ትክክል አይመስል። እናም መኢያድ ና የደቡብ ክልል መንግስት ስለ አስራ ሶስቱ ሰዎች መታሰርና ምክንያቱ የየበኩላቸውን መረጃ እየሰጡ ነው። ከጸጥታ ጋር በተያያዘ መታሰራቸውንና ጉዳያቸውም እየተጣራ መሆኑን የክልሉ መንግስት ሲገልጽ በፓርቲ ስራ ላይ እንዳሉ መታሰራቸውን ያስታወቀው መኢያድ ደግሞ እንዲፈቱለት እየጠየቀ ነው። Lah, mirip hadam cerio, skinder freo, ke Adi, sahabat